የኢትዮጵያ ቀይ መስቀል ማህበር በግጭት ምክንያት ለተፈናቀሉ ወደ ግማሽ ሚሊዮን ለሚደርሱ ኢትዮጵያውያን ልዩ ልዩ ድጋፎችን እያደረጉ መሆኑን አስታወቀ። ማህበሩ በመቀሌ ለሚገኙ ተፈናቃዮች የመጠቀሚያ ጊዜያቸው ያለፈ ዘይትና ስንዴ አቅርቧል የሚለውን ወቀሳም መሰረተ ቢስ ነው ብሎታል። አዲስ ቸኩል ተጨማሪ አለው። የኢትዮጵያ ቀይ መስቀል ማህበር በትግራይ፣ በአማራ፣ በቤኒሻንጉል ጉሙዝ እና በደቡብ ክልሎች በልዩ ልዩ ግጭቶች ተጎጂ ለሆኑ ግማሽ ሚሊዮን ገደማ ዜጎች የተለያዩ ድጋፎች ማድረጉ የማህበሩ ህዝብ ግንኙነት ዳይሬክተር ዶክተር ሰለሞን አሊ ለቪዮ ያስታወቁ። ከግጭት ጋር ባልተያያዘ መደበኛ አገልግሎቱ ከአስር ሚሊዮን በላይ ኢትዮጵያውያንን ተጠቃሚ እንዳደረገ የገለጹት ህዝብ ግንኙነቱ የግጭት ሰለባዎችን ግን ለሌሎች ጉዳዮች ይዘዋቸው የነበሩ በጀቶችን ሁሉ በማጠፍ ለመደገፍ ጥረት እንዳደረጉ ነው የገለጹት። በአጠቃላይ ከግማሽ ሚሊዮን ለሚሆኑ ሰዎች በተለይ ጥቅምት 24 ጀምሮ በተፈጠሩት ግጭቶች በትግራይ በቤኒሻንጉል ጉሙዝ በኦሮሚያ በደቡብ እና በአማራ ልዩ ልዩ ሰብዓዊ እርዳታዎችን አድርገናል እ ለአብነት ከአርባ ስድስት ሚሊዮን በላይ የሚሆን የመጠጥ ውሃ በትግራይ ክልል አቅርበናል። ሶስት ሺህ አራት መቶ ቤተሰቦችን እንደዚህ ለአብዛኛው በትግራይና በቤኒሻንጉል ጉሙዝ አገናኝተናል። የተጠፋፉ ቤተሰቦችን ከሀያ ስድስት ሺህ በላይ የሚሆኑ ሰዎችን አምቡላንስ አገልግሎት የመጀመሪያ ህክምና እርዳታና ስነ ልቦና አገልግሎት ሰጥተናል። ከዚህ በተጨማሪ ሁለት ሺ አንድ መቶ ለሚሆኑ የተፈናቀሉ ነፍሰ ጡር የሚያጠቡ እናቶችና ህጻናት አለም ምግብ መስጠቱንና ለሌሎች ስልሳ ስድስት ሺ ዜጎች ደግሞ መደበኛ የምግብ ነክና ዘይት ድጋፎች ማበርከቱን ዶክተር ሰለሞን ገልጸዋል። የአሜሪካ ድምጽ ባለፈው ሳምንት ያነጋገራቸው በትግራይ መቀሌ ማይ ወይኒ መጠለያ የሚገኙ ተፈናቃዮች የመጠቀሚያ ጊዜው ያልተጻፈበት የስንዴ ዱቄትና የመጠቀሚያ ጊዜው የሚያልፍበት ቀን በማተም የታተመበት አጠራጣሪ ዘይት ቀይ መስቀል አቅርቦላቸው አንጠቀመ ማለታቸውን ዘግቦ ነበር። ስለ ጉዳዩ ቃላቸውን ይሰጡት ዶክተር ሰለሞን በመቀሌም ሆነ በሌላ የትኛውም አካባቢ የመጠቀሚያ ጊዜው ያለፍበት ምግብ እንደማያቀርቡና እንዳላቀረቡ ገልጸዋል። የጥርጣሬው መነሻ የሀገራችን ስንዴ አምራች ኩባንያዎች የመጠቀሚያ ጊዜ የሚያልፍበትን ጊዜ ማሸጊያው ላይ የሚያትም ዘመናዊ ስራ ስለሌላቸው እንደሆነ ገልጸው የቀረበው ዘይትና ስንዴ ግን የመጠቀሚያ ጊዜያቸው ያላለፍባቸው ናቸው ብለዋል። ምግብና ባለስልጣን መጠን ላለው ባለው ተረጋግጧል። እነዚህ ምልክቶች በወረቀት ተለጥፎ ነው መሄዱ። እንግዲህ እነዚህ ወረቀቶችን የሚያሳስዱ መስሏቸው ስለተጠራጠሩ አንወስድም። ይሄ ተለጥፎ ነው መጣው ቀኑም እንግዲህ የኛ ሀገር ደግሞ ዱቄት እንደምታየው ይህን ሁሉ መንገድ አጓጉዘ እንግዲህ ዱቄቶቹ ከቃጫ የሚሰሩ ናቸው ከማሌዚያ ወይ ከፊሊፒንስ የመጣ አይደሉ እነዚህም ሲያዩ ምናልባት አንዳንድ ተፈናቃዮች ወገኖቻችን እነዚህን ነገሮች ተጠራጥረዋል መጠራጠራቸው ትክክል ነው እነዚህ ነገሮች ይታዩ ይፈተሹ ተባለ ናሙናዎቹ ተወስደው ታዩ ዱቄቱ በሙሉ ንጹህ ነው ለምግብነት መዋል ይችላል የሚሉ የጽሁፍ ማረጋገጫ ነው ያገኘነው ዘይቶቹ ለሚቀጥሉ ሶስት አመታት የሚያገለግሉ ዘይቶች ናቸው። ነገር ግን ምርመራ ሲደረግ ምን ተገኘ? የአዮዲን ኮንተንታቸው አነስተኛ ሆኖ ስለተገኘ ኤክስፓየር አላደረጉ ዘይቱ የመጠቀሚያ ጊዜው ስላለፈበት ሳይሆን በውስጡ ያለው የአዮዲን ይዘት አነስተኛ በመሆኑ ፋብሪካውን ሊቀይር ተስማምቶ በሂደት ላይ መሆኑንም ገልጸዋል። ጉዳዩን የትግራይ ክልል ምግብና መድኃኒት አስተዳደር የሚያውቀው ነው ያሉት ዶክተር ሰለሞን በአንዳንድ ተፈናቃዮች ዘንድ ያለው ብዥታ ሆን ተብሎ ከሚነዛ የተሳሳተ ፕሮፓጋንዳ የመነጨ ሊሆን እንደሚችል ገልጸዋል። ለዚህም የተመረዘ ብለው የዘገቡ ሚዲያዎች መኖራቸውንም ዶክተር ሰለሞን በዋቢነት አንስተዋል። ለአሜሪካ ድምጽ አዲስ ኩል ከድሬዳዋ